በኦሮሚያ በየደረጃው የተካሄደውን ግምገማ ተከትሎ ኃላፊነታቸውን አልተወጡም የተባሉ ከ ስምንት መቶ በላይ አመራሮች ከደረጃ ዝቅ ብለው እንዲሰሩ የማድረግና ከኃላፊነት የማንሳት እርምጃ መወሰዱን የኦሮሚያ ክልላዊ መንግስት አስታውቋል። በክልሉ የተጀመረው የተቃውሞ እንቅስቃሴ መነሻ የመልካም አስተዳደር ችግር መሆኑን የኦሮሚያ ክልልና የፌዴራሉ መንግስት ማስታወቃቸው የሚታወስ ነው። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። በኦሮሚያ ክልል የተጀመረውን የተቃውሞ እንቅስቃሴ ተከትሎ ከደረጃ ዝቅ የሚደረጉ ከኃላፊነት የሚባረሩ ሰዎች ቁጥር ጨምሯል። በኦሮሚያ ተገቢ የሆነ የህዝብ ብሶት መኖሩን ያመኑት የፌዴራሉና የክልሉ መንግስታትም የተቃውሞ እንቅስቃሴ መነሻም የመልካም አስተዳደር ችግር መሆኑን በተደጋጋሚ ገልጸዋል። ለዚህ ችግር ተጠያቂ ናቸው ባሏቸው የስራ ኃላፊዎች ላይ የሚወሰደው እርምጃ መቀጠሉንም የኦሮሚያ ክልል መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ እና የካቢኔ አባል አቶ ፈቃዱ ተሰማ ገልጸዋል። አቶ ፈቃዱ ትናንት ለሀገር ውስጥ የመገናኛ ብዙሀን እንዳሉትም እርምጃ የተወሰደባቸው ሰዎች ቁጥር ጨምሯል። ወደ አንድ መቶ ሃያ አንድ የሚሆኑ አመራር አባላት ከዞን፣ ከተማ አስተዳደር፣ ወረዳ ተከላይ ጀምሮ ከቦታቸው ዝቅ ብሎ እንዲሰሩ የተደረገበት፣ በተጨማሪም ወደ ሰባት መቶ ስምንት የሚሆኑ ከፍተኛና መካከለኛ አመራር የሚሆኑ ሙሉ በሙሉ ከቦታቸው እንዲነሱ የተደረገበት፣ በአጠቃላይ ወደ ስምንት መቶ ዘጠኝ የሚሆኑ አመራር ላይ የውስጥ ግምገማ ጀምሮ በማጥራት ያጠራበት ሁኔታ ነው ማለት ነው። በክልሉ የሥራ ዕድል ለመፍጠር እንቅስቃሴ መጀመሩን ከ800 ሺህ በላይ የሚሆኑ ወጣቶችም የቅድመ ሥራ ሥልጠና በየአካባቢያቸው እየወሰዱ መሆኑን አቶ ፈቃዱ አስታውቀዋል። ለዚህም ከፍተኛ ገንዘብ መመደቡን አብራርተዋል። ዕቅዱን ለመተግበሩ ወደ ሁለት ነጥብ አራት ቢሊዮን ብር የተመደበ ነው። ከዚህ ከሁለት ነጥብ አራት ቢሊዮን ብር ውስጥ ሶስት መቶ ሚሊዮን የኦሮሚያ ክልላዊ መንግስት ከበጀቱ በቀጥታ የመደበው ነው ማለት ነው። ሌሎቹ የተቀረቱ ከመንግስት ልማት ድርጅትና በብድር የሚገኙና ብድሩ ሰኪር ይሆናል። በኦሮሚያ የተጀመረውን የተቃውሞ እንቅስቃሴ ተከትሎ የክልሉ ገዢ ፓርቲ የሆነውን የኦህዴድን ጽፈት ቤት ኃላፊ ጨምሮ ሌሎች ከፍተኛ ባለስልጣናት ከደረጃ ዝቅ መደረጋቸው ከኃላፊነትን መነሳታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ